የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ቀልባችንም በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት ያኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ፣ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድን ነው? ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? የሚሉትን ጨምሮ ማለቂያ የሌላቸው ያላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ አእምሮ ሐኪሞች ጋብዘናል። ከባህሩ ወዲያና ወዲህ ማዶ የሚታዩትን የአንድ ፈተና ሁለት ገጾችም ይመረምራሉ። በአይን የማትታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጥታ ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። በአንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛ አሉ። አእምሮ በሽታ አንጻር እነዚህ ሶስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ አንዲት ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትሬስ የተነሳ ራሳቸውን የገደሉ አሉ። እንግዲህ የጤና ባለሙያዎቹ እራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ ያ ራሱ አንጎልም ላይ ተጽዕኖ መፍጠር ይችላል። ይሄ ራሱ ቀጥታ የባህር የሚለውጥ ሊያመጣ ይችላል። ፕሮፌሰር መስፍን አርአያ እና ፕሮፌሰር ዮናስ እንዳለገዳ ናቸው አብረውን ያመሻሉ። ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ የያዙም አሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ፋሩቅ ሙባረክ ይባላል። 3D ፕሪንተር በመባል የሚታወቀውን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያ እና ሕክምና የሚውሉ ቁሳቁሶችን ስራ ይዟል። እንግዳችን ነው። በአዲስ አበባው መስኮት የህግን የባህልና የሰው ልጆችን ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው የሚያስታውሱን እንግዳም አሉ። እሁድ ግንቦት 9 2012 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። እንደምሰም ሁሉ ዛሬም ከስቱዲዮ ውጭ ከየመኖሪያ ቤታችን እያሰናዳን ማቅረብ በያዝነው ለየት ጣል ያለ አቀራረብ ከአራተኛው የራዲዮ መስጌት ልዩ ልዩ ዝግጅቶች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተረኛው አቀናባሪ ብርሃን አይሉናት። አሁን እሁድ ከሆነ ዕለቱ የራዲዮ መስጌት ነው። ሰዓቱ ከሰዓቱ ያለን ዜና በኋላ መለሳለሁ። ምርጫ የሚካሄደው በየአምስት ዓመት ጥያቄዎች መነሻ ያደረጉ አንዳንድ ፖለቲከኞችና ምሁራን አባባሉ ግልጽ ነው፣ ትርጉምም አያስፈልገውም ሲሉ ቆይተዋል። አሁን በስልጣን ላይ ያለው መንግስትም ከመስከረም ወር መጨረሻ በኋላ ሊቀጥል የሚችልበት ህጋዊ አግባብ እንደሌለ የእነዚሁ ወገኖች እምነት ነው። ለህገ መንግስት ጉዳዮች አጣሪ ጉባኤ ሀሳባቸውን ያካፈሉ የህገ መንግስት ምሁራን ግን የትርጉምን አስፈላጊነት አጉልተው ተናግረዋል። ህገ መንግስቱን አንቀጽ በአንቀጽ መተርጎም ሳይሆን እንደ አንድ ምሉ ሰነድ መረዳት እንደሚገባ አሳስበዋል። ይህንኑ ሀሳብ ካንጸባረቁት የህገ መንግስት ምሁራን አንዱ ዶክተር ዘመላክ አይተነው ናቸው። በቀጥታ እሱ ብቻ አፕላይ ይደረግ ቴክስቱ በምናየው ኦርዲነሪ ሚኒንጉ ብቻ አፕላይ ይደረግ ብሎ ኢንስስት ማድረግ ከሱ የተሻለ ወይም ከሱ የበለጠ ህገ መንግስቱን ወዳልተፈለገ አቅጣጫ የሚወስድ የህገ መንግስት አተረጓጎም ዘዴ የለም ለማለት ነው። ከሀገር ውስጥና ከተለያዩ የውጭ ሀገራት ሀሳባቸውን ያካፈሉ ምሁራን አተያይ ተመሳሳይ ይመስላል። ኢትዮጵያ አሁን ላለችበት ሁኔታ የህገ መንግስት ትርጉም መጠየቅ ህጋዊ አካሄድ መሆኑን ያንጸባረቁት አሁን በስልጣን ላይ ያለው መንግስትም የኮሮና ወረርሽኝ እስኪወገድና ምርጫ እስኪካሄድ ድረስ በህጋዊ መንገድ በስልጣን ላይ የመቆየት እድሉ ዝግ አለመሆኑን አመልክተዋል። የኢትዮጵያ የጠበቆች ማህበርና የኢትዮጵያ የህግ ባለሙያዎች ማህበር የደረሱበትን የጋራ ድምዳሜ ያቀረቡት የህግ ባለሙያው ደበበ ኃይለ ገብርኤልም ተመሳሳይ ሀሳብ አንጸባርቀዋል። በነዚህ ጉዳዮች ላይ ሶስት ማጠቃለያዎችን ሰጥተናል። አንደኛው የህገ መንግስቱ አንቀጽ 54 እና አንቀጽ 58 ር 3 እንደዚሁም አንቀጽ 93 አሁን ሀገሪቱ የገጠማትን ያልታሰበ ችግር ሊፈታ በሚችሉ መልኩ ምሉ ሆነው ሊተረጎሙ ይገባቸዋል የሚል አቋም ላይ ደርሰናል። ሁለተኛው የደረስንበት አቋም እነዚህ ድንጋጌዎች የሚሰጠው ትርጉም አሁን በስልጣን ላይ ያለው ምክር ቤት ስራ አስፈጻሚው የኮቪድ-19 ችግር ተወግዶ ምርጫ እስኪደረግ እና ውጤቱ እስኪታወቅ ድረስ ሊቀጥል ይገባዋል የሚል አቋም ይዘናል። ሶስተኛው የደረስንበት መደምደሚያ በሚሰጠው ትርጉም ላይ ወረርሽኙ መወገዱ በጤና ጥበቃ ሚኒስቴር ማረጋገጫ ከተሰጠ በኋላ ምርጫው ከስድስት እስከ ዘጠኝ ወር ባሉት ጊዜያት ውስጥ ወይም የምርጫ ቦርድ በሚያቀርበው ያጠረ የጊዜ ሰሌዳ መሰረት እንዲካሄድ እንዲሁም የምርጫ ውጤቱ በታወቀ በሁለት ወራት ጊዜ ውስጥ አሁን በስራ ላይ ያለው የህዝብ ተወካዮች ምክር ቤት ስልጣን እንዲያበቃ ተደርጎ የህገ መንግስቱ አንቀጽ 58 ሊተረጎም ይገባዋል ብለናል። የህገ መንግስት ጉዳዮች አጣሪ ጉባኤ የተጨማሪ ባለሙያዎችን አስተያየት የሚያዳምጥበት መድረክ የፊታችን ሰኞ እንደሚካሄድ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው ከተረጋገጠ የዛሬ 11 ሰዎች ጋር አጠቃላዩ ቁጥር ወደ 317 ከፍ ማለቱን የጤና ሚኒስቴር በትዊተር ባሰራጨው መረጃ አስታውቋል። 113 ሰዎች ከህመሙ ስሜት የወጡ ሲሆን ከዚህ በጎ ዜና ጋር በተጨማሪ ሀገሪቱ አሁን ባለው ጊዜ በኮቪድ-19 በጠና የታመመ ሰው የላትም። አዲስ ሞትም የለም። በሌላ በኩል ግን ባለፉት ከ24 ሰዓታት በላይ ለሆነ ጊዜ ይህ ዜና እስከ ተጠናቀረ ድረስ የተሻ የተሻለው ተጨማሪ ሰውም አልተመዘገበም። ኢትዮጵያ እስካሁን በአጠቃላይ 317 ሰው ለአዲሱ ኮሮና ቫይረስ ተጋልጦባታል። በጤና ሚኒስቴሩ መረጃ መሰረት ሁለት ሰዎች ወደ ሀገራቸው ተሸኝተዋል። ዓለም አቀፍ መረጃዎች ያጠቃላዩን ተጋላጭ ቁጥር 319 ብለው የመዘገቡ ሲሆን እነዚህን ሁለት ተሸኘዎች ጨምሮ ይሁን አይሁን ግን የጤና ሚኒስቴሩም ዓለም አቀፍ ሰንጠረዦቹም አይናገሩም። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስካሁን አምስት ነው። ይህ በእንዲህ እንዳለ በመላው ዓለም ለአዲሱ ኮሮና ቫይረስ የተጋለጠው ሰው ቁጥር 4 ሚሊዮን 664486 የደረሰ ሲሆን 312327 ሰው በኮቪድ-19 ምክንያት መሞቱን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። ዩናይትድ ስቴትስ ውስጥ 111 ሚሊዮን 77179 ሰው ተመርምሮ ውጤቱ ታውቋል። 1471674 ሰው ለቫይረሱ የተጋለጠ ሲሆን 88811 ሰው ሞቷል። ከዚህ ውስጥ ከፍተኛው የሞት አደጋ በደረሰባት ኒውዮርክ ግዛት ውስጥ ብቻ 6796 ሰው ሞተዋል። ዩናይትድ ስቴትስን ተከትለው እንግሊዝ 34546 ሰው፣ ኢጣሊያ 31763 ሰው ሞተውባቸዋል። ስፓኝ ከ27 ሺህ በላይ በተመዘገበ ቁጥር ሰንጠረዡ ላይ በአራተኛነት ሰፍራለች። ማዕከላዊ ሶማሊያ ውስጥ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት በፑንትላንድ አስተዳደር ውስጥ የምትገኘውን ሙግዱድ ክልል ገዥን ጨምሮ አምስት ሰዎች ተገድለዋል። አገረ ገዢውን አህመድ ሙሴን ጨምሮ አሽከርካሪውን እርሳቸው ከነበሩበት መኪና ጋር ሆነ ብሎ ባጋጨው አጥቂ የተገደሉት የገዢው ወንድምና ሁለት ጠባቂዎቻቸው ሲሆኑ አንድ መንገድ ላይ ቆሞ የነበረም ሲቪል የጥቃቱ ሰለባ መሆኑን አደጋው የተጣለባት ጋልካዮ ከተማ ከንቲባ ሰይድ መሐመድ አሊ ለቪኦኤ ገልጸዋል። ለጥቃቱ አልሻባብ ኃላፊነት ወስዷል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ ለአዲስ አስተዳደራቸው ቃለ መሐላ ፈጸሙ። ጠቅላይ ሚኒስትሩ የመጪ ጊዜ ስራቸውን ዛሬ የጀመሩት ለአንድ ዓመት ተኩል ያህል ከተጓተተ የፖለቲካ አጣብቅኝና ውዝግብ በኋላ መሆኑ ነው። ኔታንያሁ ከአንድ ዓመት ተኩል በኋላ ስልጣናቸውን ከእርሳቸው ፓርቲ ጋር ጥምር መንግሥት ለፈጠረው ሰማያዊና ነጭ ፓርቲ መሪ ቤኒ ጋንትስ እንደሚያስረክቡም ታውቋል። የጠቅላይ ሚኒስትሮቹ መለዋወጥ ሕገወጥ ነው ብለው የሚከራከሩ ተቃዋሚዎች እየተሰሙ ሲሆን ካቢኔው እስካሁን ታይቶ የማይታወቅ የሚኒስትሮች ቁጥር የሚገኝበት እንደሆነ ተገልጿል። ሰላሳ ስድስት ሚኒስትሮች ናቸው የተሾሙት። የመጀመሪያዋ ኢትዮጵያዊት ቤተ እስራኤላዊ ሚኒስትርም መሾማቸው ተሰምቷል። ወደፊት ዝርዝር ይዘን እንመለሳለን። ይህ በእንዲህ እንዳለ በእስራኤል የቻይና አምባሳደር ዱዌይ ሄርዜሊያ በሚገኘው መኖሪያ ቤታቸው ሞቶ መገኘታቸውን የእስራኤል የውጭ ጉዳይ ሚኒስቴር አስታውቋል። አምባሳደር ዌይ የተሾሙት ባለፈው የካቲት ነበር። ጀሩሳሌም ፖስት ጋዜጣ ባወጣው ዘገባ ሀምሳ ሰባት ዓመት እድሜያቸው ላይ የሚገኙት የቻይና አምባሳደር የሞቱት በድንገተኛ የልብ መታወክ ነው ብለው መርማሪዎቹ እንደሚያምኑ ጽፏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የውጭ ጉዳይ መስሪያ ቤቱን ጠቅላይ አቃቤ ሕግ ከትናንት በስቲያ ምሽት ላይ ማባረራቸውን ተከትሎ ዴሞክራቲክ እንደራሴዎቹ ምርመራ ጀምረዋል። አቃቤ ሕጉ ስቲቭ ሊኒክ በውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ላይ ምርመራ ከፍተው የነበረ ሲሆን በፕሬዚደንቱ ላይ ተከፍቶ የነበረው የተወካዮች ምክር ቤቱ የክስ ሂደት እርሳቸውን ነጻ በማውጣት ከተጠናቀቀ ወዲህ ባለፉት ሁለት ወራት ውስጥ በከፍተኛ ደረጃ ያሉ የመንግስቱን ተቆጣጣሪዎች ሲያባረሩ ሊኒክ ሶስተኛው መሆናቸው ነው። ሊኒክ የተሾሙት በቀድሞው ፕሬዚደንት ባራክ ኦባማ ነበር። ዋይት ሀውስ ከሊኒክ መባረር ጋር የተያያዙ ሰነዶችን ሁሉ እንዲያቀርብ እንደራሴዎቹ ጠይቀዋል። ለዜናው የተያዘው ሰዓት አበቃ። አብራችሁን ቆዩ። ክቡራትና ክቡራን አድማጮች ሰሎሞን አባተ ነኝ ዜናውን ያሰማኋችሁ። ለቀሪ ዝግጅቶች ለምሽቱ ራዲዮ መጽሔት ወደ አሉላ ልመልሳችሁ። በእኔ በኩል ጤና አይስጥልኝ። ፕሮግራማችን፣ ተከታታዮች የእሁድ ግንቦት 9 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ፍረኛው አቀናባሪ ብርሃን ኃይሉ ናት። ጉዳይ ያስተዋወቅኩ ቅንብር ነው። ቀልባችንም በሙሉ የተቆጣጠረው እና ስንገባም ስንወጣም መግባትና መውጣት የሚለው እዚህኛ ካለንበት አመዛኙ ያነጋገር ልማድ ብቻ ነው የሚሆነው። ብቻ ለሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት ያኗኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ፣ ሥራና ኑሮ ላይ ያሳረፈው ብርቱ ጫና፣ አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ በንግድ ስራ የተሰማሩ አሊያም ሌሎች የግል ስራ የሚሰሩ ድርጅቶች ሕልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰቤስ ዋስትና ምንድን ነው? የሚሉት አንዳንዴ ክፉኛ ከመጠበብ አልፈው ለጭንቀትና ለተለያዩ የአእምሮ ጤና ሁከቶች እስከ መዳረግም ሊደርሱ ይችላሉ። ሌላው ቀርቶ የወረርሽኙ የከፋ ጉዳት ባልታየባቸውና ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱት ሌሎች ጣጣዎች ምን ያመጡብን ይሆን? እነኚህንና ሌሎች ጨምሮ ማለቂያ የሌላቸው የሚመስሉትን ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት ታዋቂ የአእምሮ ሐኪሞች ጋብዘናል። ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጾች ይመረምራሉ። ፕሮፌሰር መስፍን አራያ አዲስ አበባ ሐሙስ ኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ አምስት ሰዓት እየተቃረበ ነው። ፕሮፌሰር ዮናስ እንዳለገዳ ከስካትስቴል አሪዞና በእርሶ ሰዓት ኩለቀን ገና ማለፉ ነው። ሰባት ሰዓት ሊደርስ ነው። በኢትዮጵያ አቆጣጠር እዚህ ዋሽንግተን ዲሲ ከሰዓት በኋላ አስር ሰዓት ነው። አንዳንድ የምንነጋገርባቸው ርዕሰ ጉዳዮች፣ ወቅታዊ የሆኑ ርዕሶች ከተነሱ ጊዜው ቢለውጥ ለአድማጮች ቅርብ ለማድረግ ነው። እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። አንድ ላይ ስትቀርቡ እንጂ ለዚህ ፕሮግራም እንግዶች አይደላችሁም። የአእምሮ ጤናን የሚመለከቱ በርካታ ጉዳዮች ላይ ለአመታት አንዳችሁ ከአዲስ አበባ አንዳችሁ ከዩናይት ስቴትስ ፕሮግራሙ አድማጮች ያውቋችኋል። አንድ ላይ በመገኘታችሁም ደስ ብሎኛል። አመሰግናለሁ። ለጊዜያችሁም ደስ ብሎናል። እናመሰግናለን። አመሰግናለሁ። ሉላ፣ በሙያ ብቻ ሳይሆን በስራ ጉዳይም እንደምትተዋወቁ እረዳለሁ። የምንወያይበት ርዕስ የአእምሮ ጤናን ቀድሞ በተለመደው በዕለት ተዕለት ህይወት ብቻ የምናነሳው ሳይሆን አለማችን እያስጨነቀ እያሳሰበ ባለው ወረርሽኝ ባስከተላቸው ሁኔታዎች ውስጥ በኢትዮጵያ ቁጥሮች እየጨመሩ ነው። ቀለጠለት በመቶዎች የሚቆጠሩ ማየት ጀምረናል። በዚህ በዩናይት ስቴትስ በመቶ ሺዎች ነው እየቆጠርን ያለ ነው። ብዙ ሰዎችም ለህልፈት ተዳርገዋል። ግራና ቀኝ በሁለቱም አለሞች፣ ሁለት አለምን በለው ከባህር ማዶ ወዲና ወዲ አሁንን እየተነጋገር እየተነጋገርን ያለ ነው። አስጨናቂ ነገሮች ሲበዙ በብዙ መንገድ ነው ሰው የሚጨነቀው። ዛሬ ለህመሙ፣ ለዚህ ቫይረስ የመጋለጥ እድል ይኖረኛል ወይ፣ ቤተሰቦች እንዲጋለጡ ምክንያት ሆናለሁ ወይ ከሚለው አንስቶ በበሽታው የሚከተሉትን ጣጣዎች፣ በአንድ በኩል የኑሮውን ሁኔታ፣ ሌላ መፍትሄ አለመኖሩ በዚህ መንገድ ይወጣል አለመባሉ፣ ተጨባጭ የተሻለ አማራጭ ለመስጠት አልተቻለም እና ከዚህ ቀደም ወረርሽኝ ሲከሰት ከታዩ ችግሮች ጋር ብታዛምዱ ለመጨነቅ በቂ መሰረት አለና፣ በምን መልኩ ነው በእርግጥ የሚያሳስበውን ነገር ሰዎች ለጭንቀትና ለህመም ከመዳረግ በመለስ ማስተናገድ የሚችሉት ይቻላል እሷ ከኢትዮጵያ ሁኔታ ብንነሳ ፕሮፌሰር ምስል በኢትዮጵያችን ውስጥ በአሁኑ ሰዓት ያለው ወደ አእምሮ ጤና ስንመጣ ምን ምን አይነት ሰዎች አሉ ካል ምንም ያልተጨነቁ የተጨነቁ እና እጅግ በጣም የተጨነቁ ሰዎች እናስተውላለን በአሁኑ ሰዓት ወደ ሁለት መቶ ሰባ እና የመሳሰሉትን ሰዎች ከቫይረሱ ጋር መኖራቸው በተረጋገጠበት ሰዓት ብዙ ሺ ወገኖቻችን በማቆያ ቦታ ባሉበት ሰዓት፣ አምስት ወገኖቻችን ባጣንበት ሰዓት፣ አምስት ትንሽ ቁጥር ይመስላል። ውሃንም የጀመረው ሚላኖም የጀመረው አንድ ብሎ ነው። እናንተም ሀገር አሁን እናንተ እንግዲህ ስንት እየቆጠራችሁ እንደሆነ ታውቁታላችሁና ይሄ ሁሉ ሺ ሰው ለህልፈት የተዳረገው ይሄ ሁሉ ሺ ሰው ከቫይረሱ ጋር ለጊዜው እንዲኖር የተገደደው ብቻ ሳይሆን አሲምቶማቲክ ሆኖ ቫይረሱ መኖር አለመኖሩን ሳያውቅ እንኳን አንዳንዱም ሳያውቀው የሚያልፍለት ሰማንያ በመቶ በላይ እንደዛ ስለሚሆን እነኚ ሁሉ ያሉበት ሁኔታን በምናስተውልበት ጊዜ እኛ ሀገር ይሄ ቁጥር ትንሽ ይሆናል ብዬ አልገምትም። በእርግጥ እንግዲህ እኛ ሀገር ምልልሱ ስድስት ሺህ ፍላይት ሳይሆን እኛ ሀገር ትናንሽ ናቸው ሰው የሚመጡትም የሚገቡትም በእርግጥ ከሀገራችን ሕዝብ ብዛት ከ10 እና 12 ሚሊዮን መቼም ወጪ ገቢው ትንሽ ባይባልም በእኛ ሀገር ደረጃ ግን አውሮፓ እና በአሜሪካ ደረጃ የምናየ አይደለም። ስለዚህ የእነኚህ ነገሮች ለጊዜው የጠበቁን ቢመስሉም፣ ነገር ግን ችግሮቹ አሉ። ችግሮቹ እስካሉ ድረስ ቅድም ምንም አይጨነቅ ብያሉ የሀገራችን ሕዝብ ከሰማንያ እና ከዛ በላይ በመቶ የሚሆነው ወይ አርብቶ አደር ወይ አርሶ አደር ወይም ደግሞ እንዲሁ ተባሮ የሚኖር ነው እና ቫይረሱን እንዲህ በአይኑ እስካላየው ድረስ በአይኑ ማለቴ ከጎኑ ያለውን ሰው እስኪገድል እስካላየ ድረስ ሁለት ጽንፎችን ለማገናኘት የሚሮጥ ነው። ምክንያቱም ሮጦ ለዛሬ ዳቦን አግኝቶ ልጆቹን መግቦ ራሱ ተመግቦ ያገኛት ቦታ አስር ሆኖ ተኝቶ ለማደር የሚጥር ነው እንጂ ይሄንን በጭራቅ መልክ መጥቶ የሚያንቀውን ቫይረስ እስካላየው ድረስ የሚፈራው አይደለም። ስለዚህ ባለማወቅም ይሁን ወይም አውቆ ለዛ ቦታ ባለመስጠት የማይጨነቅ የህብረተሰብ ክፍል በጣም ብዙ አለ ብዬ አስባለሁ። ደሞም ነው እንደዛ። ሌላው ደግሞ የሚጨነቅ አለ። መካከለኛ የተማረው ስለ ቫይረሱ የሚሰማው ሲኤንኤንን የሚያየው፣ ቮይስ ኦፍ አሜሪካን የእናንተን የአሜሪካን ድምፅ የሚያዳምጠው፣ እናንተ ስትናገሩ የሚሰማው፣ እኛ ስንናገር የሚሰማው የህብረተሰብ ክፍል ለሚዲያ ተጋላጭ የሆነውና ችግሩን ከባለሙያዎች የሚሰማው፣ ከሃይማኖት መሪዎች የሚሰማው ከተለያዩ ሰዎች የሚሰማው ይጨነቃል። ልጆች ምን ይሆናሉ? ትምህርት ቤቶች ተዘግተዋል። ሰዎች ቤት የዋሉ ቢያንስ የዩኒቨርስቲ ተማሪዎች፣ የሃይስኩል ተማሪዎች፣ የኤሌመንታሪ ተማሪዎች፣ የመዋለ ህፃናት ተማሪዎች፣ የቄስ ትምህርት ቤት የመድራሳ ተማሪዎች እቤት ዋሉ ተብለዋል። ስለዚህ ልጆች ቤት በመዋላቸው ብቻ ራሱን የቻለ ጭንቀት ይፈጥራል። ልጆች ቤት ዋሉ ማለት በእንደኛ አይነት ህብረተሰብ ግን ልጆች ሜዳ ላይ ሲጫወቱ ዋሉ ማለት ነው ይህንን ስናየው ደግሞ ራሱ ያስደነግጣል። እና በነህ በነህ ሁኔታዎች በሚያዩበት ጊዜ የሚጨነቁ የህብረተሰብ ክፍሎች አሉ። ሌላው ግን ይህ ልሂቅ የሚባለው ወይም ደግሞ አቅም ያለው ቤቱን ቁጭ ብሎ መስራት የሚችለው ወይም ደግሞ ንግድ ቤቱን ለጊዜው የዘጋው ገንዘብ ያለው፣ መተዳደሪያ ያለው ቤቱ ቁጭ ማለት የሚችለው ሰው ደግሞ ከፍተኛ ጭንቀት ላይ ነው ያለው። ለምን የውጭን ሜዲያ ይከታተላል። ያሉትን ችግሮች ይከታተላል ወገኖቻችንን ስለ እናንተ በየጊዜው ይደውላል ይሰማል። እና ጭንቀት ላይ ደግሞ ያለ የህብረተሰብ ክፍል አለ። ስለዚህ በጭንቀት ላይ ያለው ህብረተሰብ የምናየው አንዱ ትልቁ አሁን እያስተዋልን ያለ ነው የጤና ችግር፣ ይሄ አንዛይቲ የምንለው ነው። ፕሮፌሰር ዮናስ እንደሚያውቀው አንተም እንደምታውቀው በረሳኸው ሙያ ከፍተኛ የሆነ ጭንቀት ይስተዋላል። ከቀላል እስከ ጀምሮ እስከ ከፍተኛ የሆነ አንዛይቲ ድረስ ይስተዋላል። እንዲህ አይነቱ የሚስተዋለው ደግሞ በአገልግሎት ሰጪዎች አካባቢ የፈርስት ላይን ሪስፖንደንስ የምንላቸው አገልግሎት ላይ ያሉ ካቢንክሩ ሊሆኑ ይችላሉ። ወይም በቀጥታ አገልግሎት መስጠት ላይ ከብዙ ሰዎች ጋር የሚውሉ በተለያየ ሁኔታ ከውጭ ከሚገቡ ከሚወጡ፣ ተጋላጭ ከሆኑ ሰዎች ጋር ስራ ላይ ያሉ እንዲያ እንዲያ እያለ ይሄድና የጤና ባለሙያዎች እንግዲህ ጤና ባለሙያዎች ብዙ ጊዜ እኔ ስል ሐኪሞችን ብቻ ማለት አይደለም። እዛ ውስጥ የላቦራቶሪ ሰራተኞች ይኖራሉ፣ ናሙና ተቀባዮች ይኖራሉ። ናሙናውን የደምም ሆነ የላንቃ ስር ምርመራውን መርምረው ውጤቱን የሚሰጡ ሊሆኑ ይችላሉ፣ የጽዳት ሰራተኞች ሊሆኑ ይችላሉ። በአጠቃላይ ተጋላጭ ሊሆኑ የሚችሉ ሰዎች ከቀላል ጀምሮ እስከ ከፍተኛ የሆነ ጭንቀት እየተስተዋለባቸው ነው። እንግዲህ ይህ ወደፊት ምን ያህል ነው ስፋቱ የሚለውን ነገር ለማጥናት ጅምሮች አሉ። በተለይ የኢትዮጵያ ሳይንስ አካዳሚ ፕሮፌሰር ዮናስ አባል የሆነበት የሳይንስ አካዳሚው የተወሰኑ ቦታዎች ላይ ጥናቶችን ለማድረግ ጅማሮ ላይ ነው። ለምሳሌ ቫይረሱ ጋር በተያያዘ የተለያዩ የቤት መዋል ሁኔታዎች ይኖራሉ ወይም ደግሞ ስራ የመፈቶ የመዋል ችግሮች ይኖራሉ። ከዚህ ጋር በተያያዘ ደግሞ ለአደገኛ መድኃኒቶችና ሱሶች ተጋላጭነትም በዚያው መልክ ሊጨምር ይችላል የሚል ስጋት አለ። እዚህ ውስጥ እንግዲህ ጫቱ ይግብ አልኮሉ የመሳሰለው ነገር ብቻ ከመዋል ወይም ደግሞ ከተወሰነ ባልንጀራ ጋር የመዋሉ ነገር ስራ ፈቶ ለነኚህ ለነኚህ ተጋላጭነቱ ሊጨምር ይችላል። እነኚህ ነገሮች ደግሞ በአንድ በኩል ጭንቀቱን የቀነሱ ቢመስሉም በሌላ በኩል ደግሞ አንዳንዶቹ ጭራሽ ጭንቀቱን በመጨመር ወደ ከፍተኛ ድብርት ሊወስዱ ስለሚችሉ ከከፍተኛ ድብርት ደግሞ አልፎ አልፎም ከዛም ወደ ባሰ የአእምሮ ችግር ውስጥ ሊያስገቡ ስለሚችሉ እነኚህን የሚያይ ጥናቶችን በአሁኑ ሰዓት እየተዘረጉ ነው ያሉት። ስለዚህ እንግዲህ እንደው ጠቅለል ለማድረግ ያህል እኛ ሀገር ውስጥ እንግዲህ ያለው ሁኔታ ምንድን ነው? ጅማሮ ላይ ነን። አምስት ሺህ ሰው አልሞተብንም። አምሳ ሺህ ሰው ከቫይረሱ ጋር ይኖራል ብለን ኮንፈርም ያደረግነውበት ሁኔታ ላይ አይደለም ያለ ነው ትንሽ ቁጥር ነው። ያ ትንሽ ቁጥር አምስት ወይም ስድስት ወይም ሰባት ለአማራ ክልል፣ አራት ወይም አምስት ለትግራይ ክልል፣ ለደቡብ ክልል ይህን ያህል፣ ለጅጅጋ አካባቢ ለሶማሌ ይህን ያህል ስንለው የተበታተነ ስለሚመስል ያ በአሁኑ ሰዓት ለጊዜው በሚያዘናጋበት ደረጃ ላይ ነው ብዬ አምናለሁ። ሆኖም ግን አንዳንድ ጊዜ ያለው ችግር ደግሞ ምንድን ነው? ቅድም ያልጠቀስኩት ይሄ ልሂቅ ብዬ የማስበው ከመጠን በላይ ከሚገባው በላይ መረጃንም እያሰባሰበ ነው። ስለዚህ እጁ ላይ ስማርትፎን አለ፣ እጁ ላይ ፌስቡክ ያያል፣ እጁ ላይ ማህበራዊ ሚዲያ ጋር ይገናኛል። ስለዚህ እነኛ ከየቦታው የሚመጡ መረጃዎች አንዳንድ ጊዜ ሴንሴሽናል ስለሚሆኑ ምን ይሆናሉ? አላስፈላጊ የሆኑ ወይም ረባሽ የሆኑ መረጃዎችን የማምጣት አቅማቸው ከፍተኛ ነው። ከዛ ጋር በተያያዘም እንደዚሁ የዚህ አእምሮ መጨናነቁ ሁኔታ መጨመሩ አይቀሬ ነው ብዬ አስባለሁ። እንግዲህ እንዲህ አይነቱ ነገር እናንተ ጋር በሚገባ ባይናው ተጠንቷል ብዬ አስባለሁ ታይቷልም ብያስባለሁ እንሰማለን። አልፎ ተርፎ ድብርቱ ከመጠን በላይ ከመሆኑ የተነሳ ጭንቀቱ ከመጠን በላይ ከመሆኑ የተነሳ ሰዎች ያንን ጭንቀት መሸከም አቅማቸው ከፍተኛ ከመሆኑ የተነሳ እራስን እስከ ማጥፋት ደረጃ ሁሉ ሁኔታዎች እንደተከሰቱ ሁሉ እናስተውላለን። በተለይ በእናንተ ዓለም እናንተ ባላችሁበት አካባቢ በእኛ ግን እንዳልኩት ከቀላል ጀምሮ እስከ ከፍተኛ የሆኑ የአእምሮ ጭንቀት በመታየት ላይ ናቸው። መልካም አመሰግናለው። ፕሮፌሰር መስፍን ፕሮፌሰር ዮናስ ወደ እርሶ ልመለስ። ፕሮፌሰር መስፍን በግልጽ እንዳስቀምጡት በኢትዮጵያ ገና ጅምር ላይ ያለ ሁኔታ እንደመሆኑ በዛ ውስጥ ሊታዩ የሚችሉ ሁኔታዎችን ከጭንቀት ስለ ህመሙም አሁን አይደርስብኝም ከሚለው ጀምሮ ያለውን በዝርዝር ተመልክተዋል። እኔና እርሶ ባለንበት ዩናይት ስቴትስ ለቁጥር የሚታከት ነው። አደጋው የደረሰው ወደ መቶ ሺህ የተቃረበ ነው። ከሰማኒያ ሺህ በላይ ሰዎች ህይወት አልፏል። ደጋግመን እንዳነሳ ነው ለራስ ጤንነት በማሰብ ለቤተሰብ ለሚወዱ ሰው ለልጆች እንዳይያዙ ማሰብ ከሚጀምረው በኑሮም እንቅልፍ ማጣት፣ የአመጋገብ ስርዓት መፋለስ፣ የነበሩ ህመሞች ተባብሰው መገኘት፣ የህክምና ክትትልን በወጉ አለማድረግ የኑሮ ሁኔታ መናጋት፣ አንዳንዶች ስራቸውን አጥተዋል፣ አንዳንዶች የንግድ ድርጅቶቻቸው ከስረዋል። መዘጋት በነበረበት ረጅም ጊዜ እስካሁን የታየ ነገር ይታዩታል። በጤና ተቋማትም የአእምሮ ጤናን እንኳን ህክምና በእናንተም በኩል ሊሰጥ የሚችለውን በአብዛኛው በስልክ ነው አሁን የሚደረገው በቪዲዮ ነው ህክምና እንኳን ክትትል የሚደረገው እና ስር የሰደዱ ህመሞች የበለጠ ተባብሰውም እንዳይገኙ ስጋት ባለበት አዲስ ነገር እየተጨመረ ነው። ምን ያሉ በዚህ በዩናይት ስቴትስ በአሁኑ ሰዓት ኋላ ላይ የሚከሰተውን ደግሞ በየተራ እንመለከታለን። እሺ፣ አመሰግናለሁ። አሜሪካን ሀገር ፕሮፌሰር መስፍን እንዳለው የጭንቀት ችግር እዚህም አለ። በከፊል ግን ከኢትዮጵያ የሚለየው እዚህ መጀመሪያ ስለ ህመሙ የሚሰጡት መግለጫዎች ብዙ ውዥንብር ነበር። የዚህ የሕክምናው መሪ የዚህን በሽታ ለመከላከል የሚመራውን ኃይል የሚመሩት ሰውዬ ዶክተር ፋውች የሚባሉት እሳቸው አንድ ጊዜ በእንግሊዝኛ ኢቲስ ኮንሲቫብል እስከ ሁለት መቶ ሺህ ሰው ድረስ ምንም ነገር ካላደረግን እስከ ሁለት ሚሊዮን ህዝብ ድረስ ሊሞት ይችላል ያሉ ለታ የተኛ ሰው የለም ነው የሚባለው አሜሪካ ነገር ኢትዮጵያ በኩል የሚደረገው ጥሩ ነገር ያየሁት መረጃ አሰጣጡ እንደ አሜሪካን ሀገር ባቤል ታወር አይደለም። የጤና ጥበቃ ሚኒስትር እሳቸው ህዝቡን በሚያረጋጋ ድምፅ ስለ በሽታው በየጊዜው መግለጫ ይሰጣል እንጂ አርባ ሰው መግለጫ አይሰጥም። ኢትዮጵያ ያ አንድ ጥቅም እሱ ነው። ይሄ ምናልባት ጭንቀቱን ለመቀነስ ይረዳል። ሁለተኛው በኢትዮጵያ በኩል አንድ ምናልባት ተሻለ እንዲያውም ጥቅም ሊኖር የሚችለው ይሄ ኦፒኒየን ሊደርስ ማለትም፣ ህዝቡ የሚሰማቸው ለምሳሌ ያክል እኔ አንድ ሰው አለቃ እሸቱ ስማቸው ደስ ቻለው አይነት ስውር ናቸው። ከአውስትራሊያ መጋቢ አዲስ እሸቱ መጋቢ አዲስ እሸቱ ከአውስትራሊያ ሲመለሱ ኳራንቲንድ ነበሩ ጊዮን ሆቴል እና ያንን ሁኔታቸውን ለህዝብ በሚገባ ከን በተፈጥሯቸውም አንድ በተርቱ ይመስላሉ ሰውየው ጥሩ አድርገው ገለጹት። አሁን እንደዚህ አይነት ሰዎችን ኡስታዝ አቡበከር ማንድ ሲናገሩ ሰምቻለሁ። እንዲህ አይነት አንድ በተርቱ ህዝቡ መሀል ያሉ ሰዎች ኦፒኒየን ሊደርስ የሚባሉት ስራይ ብለን አቀነባብረው ህዝቡን ለማስተማር ብዙ አስተዋጽኦ ማድረግ የሚችሉ ናቸው። ሌላ ኢትዮጵያ ውስጥ አንድ ትልቁ ነገር ኢትዮጵያን የጠቀማት የኢትዮጵያ ሆስፒታሎች እነ ጥቁር አንበሳ ምናልባት በጣም ተዳክመዋል በደርግ ጊዜ ከዛ በኋላ። ነገር ግን የኢትዮጵያ ፐብሊክ ሄልዝ ሲስተም በተለይ የሄልዝ ኤክስቴንሽን ወርከርስ የሚባሉት ታች ድረስ ሄደው እስከ ቤተሰብ ድረስ የሚያገለግሉ የህብረተሰብ ጤና ሰራተኞች አሉ። እነዚህ ሰዎች አሁን እንደሰማው ከቤት ቤት እየዞሩ ማስክ አድርገው አፋቸውን ሸፍነው ጥንቃቄ አድርገው እየዞሩ ምልክት ያለውን ሰው ስክሪን ያደርጋሉ። ሰው እስኪመጣ ድረስ አይጠብቁም። እየዞሩ ስክሪን ማድረግ እንደሰማሁት የሆነ ክፍለ ሀገር እስከ አንድ ነጥብ ሁለት ሚሊዮን ህዝብ ስክሪን ማድረግ ችሏል። እና አንዳንድ የኢትዮጵያ የፐብሊክ ሄልዝ ሲስተም ጥሩ ጥቅም ያመጣ ይመስለኛል፣ ከዚህ ሀገር ጋር ሳነጻጽረው። ሌላ እንግዲህ በሽታው እንዴት ሊሆን ይችላል። አንዱ ህብረተሰቡ በአጠቃላይ፣ የጤና ባለሙያዎች አሉ፣ እንደገና በሽተኛው አሉ አእምሮ በሽታ አንጻር እነዚህ ሦስቱንም ሊመለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትረስ የተነሳ ራሳቸውን የገደሉዋል። እንግዲህ የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ አንጎልም ላይ ተጽዕኖ አለው። የደም መርጋት አንጎል ስትሮክ የሚባለው መፍጠር ይችላል። ይሄ ራሱ ቀጥታ የባህሪ ለውጥ ሊያመጣ ይችላል። እንደ ዴሊሪየም ኮንፊዥናል ስቴት የሚሉት ፈረንጆቹ እና ሌላው ደግሞ ቀድሞ ራሱ የአእምሮ ህመም ያለበት ሰው ሁኔታው ሊባባስ ይችላል። በዚህ ኮቪድ መጣ መጣ ሲባል እና ሶስት አራት መንገዶች ማየት ይችላል። በምን መንገድ ከአእምሮ ጤና ጋር ሊያዝ ይችላል የሚለውን ለማየት እንግዲህ የአዲስ ነገር ነው። እንግዲህ ፕሮፌሰር መስፍን እንዳለው ገና ብዙ መጠናት ያለበት ነገር አለ። መልካም የአእምሮ ጤናን አንስቶ ሊከሰት የሚችሉ ነገሮችን የወደፊቱን ጨምሮ መመልከት፣ ይልቁንም በግልጽ እንዳስረዳችሁት ገና ብዙ ያልታወቀ ጠባይ ያለው የህመም አይነት እንደመሆኑ የአእምሮ ጤናን የሚመለከተው አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከትን ያለ ነው። በጥልቀት እንድትመረምሩት ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት ገና አልተወጣንም፣ የዚህን ፈተና በኢትዮጵያ ገና እንደ አዲስ እየመጣ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካለንበት አንስቶ እዚህ ባለፉት ሁለት ወራት ብዙ ሰው በተጎዱበት ሀገር እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው። እና የምትፈነጥቁት ሀሳብ ካለበት ልስጥና ወደ አንድ ትልቅ ነ ከፕሮፌሰር መስፍናሪያ ና ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመር ነው። ወግ አላበቃም። ኮቪድ-19 ተያይዘው የሚደርሱ ውስብስብ ችግሮች ና የአእምሮ ሁከቶችን ነበር የተመለከት ነው። በቀሪው ውይይታችን ከዚሁ ወረርሽኝ ጋር ተያይዘው የሚታዩ የህይወትን የተለያዩ ገጾች የሚመለከቱ በጠቅላላው ህይወት ላይ ያሳድረውን ተጽዕኖ የሚፈትሹ ምናልባትም እሳቢዎቻችንና ህልሞቻችንን የሚጎበኙ ጥያቄዎችን መልከት እናደርጋለን። ቆየት ብለው ይመለሳሉ i Ya nana müjena ande mündera altın gün yalca kafat ya ter korana ayır uta ande ya la raferra goe atram Kaysını altın gün Fırat'ın limac mantam kapanıtti ya ona osono cencezate ande salaam tayirate Allah Come up, come down, the Just Yes, I'm <laughs> I'm in I am I'm not sure what to do inside the Shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, shaw, ይመጣል ተብሎ ለሚሰጋው ፈተና ከወዲሁ መላ ፍለጋ የያዙም አሉ። ለፈታኝ ጊዜ የሚበጅ ጥበብና አሳቢነት ብለነዋል። ቀደም ብዬ ላስተዋወቅኩት ቅንብር ፋሩቅ ሙባረክ በስልኩ መስመር ተገኝተዋል። ትሪዲ ፕሪንተርን ቴክኖሎጂ በመጠቀም ለኮቪድ-19 መከላከያና ሕክምና የሚውሉ ቁሳቁሶችን መስራት ይዟል። ወደ ውይይታችን እንዝለቅ። መጽሄት እንግዳችን እንድትሆን መነሻ የሆነን በቅርቡ እየሰራኸው ያለ ምናልባትም ከጊዜው ጋር እጅግ አስፈላጊ የሆነ ቁሳቁሶች በስሪዲ ፕሪንተር በተባለው ቴክኖሎጂ አማካኝነት እየሰራ መሆኑ ነው። ወደዚያ ዝርዝር ከመግባታችን በፊት ግን እስኪ ፋሩቅን አስተዋውቀን ስለ ራስህ ባጭሩ ግለጽልን እስኪ። እሺ፣ ፋሩቅ ሙባረክ እባላለሁ። በኢትዮጵያ አየር መንገድ ውስጥ ኤርክራፍት ኢንጂን ቴክኒሺያን ነኝ። በተጨማሪም ስሪዲ አርቲስት ነኝ። ኢትዮጵያ ኤርላይንስ ውስጥ ወደ አስር ዓመት አካባቢ ሰርች ያለው ይህን ይመስላል። እሺ አመሰግናለሁ ፋሩቅ፣ ከመጨረሻው እንነሳ። ውይይታችን ምስሉ ላይ ነው የሚያተኩረው እና የስሪዲ አርቲስት መሆን ቀደም ብዬ በመግቢያው እንደጠቆምኩት በዚህ ሰዓት ብዙ ሀገሮች እጥረት ያለባቸው በኮቪድ አስራ ዘጠኝ ወረርሽኝን ተንተርሶ የፊት መሸፈኛ ጭንብሎች የአፍና አፍንጫ መሸፈኛ ጭንብሎች ከፍተኛ እጥረት ያለበት ሰዓት ነው። ሁሉም ሰው የሚያስፈልገው ደረጃ ደርሷል። ይብልቁንም ደግሞ ለሕክምና ባለሙያዎች በእጅጉ ያስፈልጋቸዋል። እጥረት ግን አለ። ኢትዮጵያ አሁን የሚፈለግበት ሰዓት የሚጀምር ይመስላል። የሕመሙ ስርጭት ቁጥሮች ከፍ እያሉ እያየን ነው። እንደ እድል ሆኖ ያ ቁጥር ብዙ ባይሆን እንመኛለን። ነገር ግን መዘጋጀት ይጠይቃል። የስሪዲ ፕሪንተር አርቲስት ብልሃል እንደ ሌሎች የጥበብ ዘርፎች በጥበብነቱ ነው ምክንያቱም ሁለት ነገሮችን ያያያዘ ነው ስሪዲ የምህንድስና ቴክኖሎጂ አለ ዲዛይን አለበት ኢትዮጵያ ውስጥ ያን ል የተስፋፋም አይመስለኝም ነበርና እና እስኪ ከስሪዲ ጋር ያለህን ስሪዲ ፕሪንተር ጋር ያለህን ትውውቅም እንዲሁ በመጠኑ ግለጽልን እሺ ስሪዲ ፕሪንተርን ከፕሪንቲንግ ጋር የተዋወቅኩት ኢትዮጵያ አየር መንገድ እየሰራው ያለ ነው። ስሪዲ ፕሪንተድ ከሆኑ የሞተር እና የአውሮፕላን ፓርቶች ጋር በቀጥታ ግንኙነት ነበረኝ እና እነዚህ ትልልቅ ድርጅቶች እንደ ኤርባስ፣ ጂኢ ስሪዲ ፕሪንቲንግ ማኑፋክቸሪንጉን ይጠቀሙታል በጣም እና ፓርቶቹ እኔ በምሰራበት ሰዓት ከእቃዎቹ ጋር እነካካለው፣ አገኛቸዋለው ቴክኖ እኔ ደግሞ ዝም ብዬ ጎንደር አደርጋለሁ እንዴት እንደተሰሩ እቃዎችና ያንን ሳረግ ስሪዲ ፕሪንቲንግ ምን እንደሆነ አወቅኩኝ። ከዛ የበለጠ ለማወቅ ጓጓሁና ማንበብ ጀመርኩ፣ በደም መፈለግ ጀመርኩ። ከዛ የተወሰኑ ስሪዲ ፕሪንተሮች ማምጣት ጀመርኩና አንድ ትንንሽ አምስት ፕሪንተሮች አሉኝ። እነሱን አምጥቼ በደንብ ቴክኖሎጂውን አወቅኩት። ከዛ ደግሞ ዲዛይኒንጉንም እየተማርኩ ዲዛይኒንጉንም ለመድኩት። ከዛ አፕሊኬብሊቲው በጣም ሰፊ ነው። ወደድኩት፣ መስራት ጀመርኩኝ። እንግዲህ በግድ ገፋሃለው። የቴክኖሎጂ ቃላቶች ስላሉ በንግግር በልማድ እንጠቀማለን እና ለብዙ አገልግሎቶች የሚውሉ ለብዙ ጥቅም የሚውሉ ቁሳቁሶች ይሰሩበታል እያልከን ነው። በአፕሊኬብሊቲ ስትለን ለተለያየ ነገር ማገልገሉን እያጠጣል ነው ፋሩቅ፣ ይሄ በኮምፒውተር የሚታገዝ የዲዛይን መስሪያና ቁሳቁሶች የሚፈጠሩበት ቴክኖሎጂ አዲስ ነው ማለት ይቻላል። ባለፉት ጥቂት ዓመታት ውስጥ በምዕራቡ ዓለም በጣም እየተስፋፋ ተፈላጊ የሆኑ ነገሮችን እጥረት ያለባቸው ልክ እንዳሁኑ ያሉ ሰዎች በምናባቸው ማሰብ የቻሉትን መስራት ይችላሉ፣ እስከሚባል ድረስ ወሰን የሌለው የሚመስል ትልቅ አቅም አለው ብሎ ይታሰባል። ነገር ግን እንደ ኢትዮጵያ ባሉ ሀገሮች ተጠቃሚ ለመሆን ቴክኖሎጂው አልተስፋፋም እና ምንም እንኳን በስራ አጋጣሚ ያተውቅ ቢፈጠር እንዴት አዳበርከው? አሁን የሰራሃቸውን ስራዎች ስንመለከት በዛ ውስጥ በደንብ የቆየ ሰው የሚሰራውን ስራ የሚመስል ነው፣ ወይንም ደግሞ በጥበቡ ገፋ ለማድረግ እንደሞከርክ ያስታውቃል እና በምን ራስህን ማስተማር ቻልክ? እንዴት ገፋበት የር መንገድ በስራ አጋጣሚ ከምታየው ባለፈ ስሪዲ ፕሪንቲንግ ተግባራዊነቱ በጣም ሰፊ ነው። የማይገባበት ቦታ የለም፣ ብዙ ቦታ ላይ ይገባል። እኔ ስሪዲ ፕሪንቲንግን መስራት ከጀመርኩ በኋላ አሁን ላይ እንደምናውቀው ይሄ የማምረት ሂደት ኢንፎርሜሽኖች ብዙ ጊዜ ኦፕን ሶርስ ናቸው፣ በደንብ ይገኛሉ። የኢንተርኔቱ ላይ በደንብ በሰፊው አለ እና መጀመሪያ ፕሪንተሩን ካመጣው በኋላ ለማወቅ የመረጃ መረብን በደንብ ስዳስስ ብዙ መረጃዎች አገኘው። ብዙ እውቀቶችን ሰበሰብኩ። ብዙ ቪዲዮዎችን ዩቱብ ላይ አየሁኝ። እነዛን ካየው በኋላ በደንብ እያንዳንዱ ነገር ሞክረው ነበር ያየሁትን ነገርና፣ ዓለም ላይ ደግሞ የትሪዲ ፕሪንቲንግ ግሩፖች ብዙ አሉ ኮሚኒቲዎች እና እነሱንም ጆይን አረኩኝ። ሁሌ አዳዲስ ነገሮች ሲሰሩ አብሬ እየተከታተልኩ ሄድ ነበር ከዛ ጋርና አያመልጡኝም ነበር። ከትሪዲ ፕሪንቲንግ ጋር የተያያዙ ማንኛውም መረጃዎች አያመልጡኝም ነበር። እነዚህን ተጠቅሜ በደንብ ተማርኩት፣ ለመድኩት። በደንብ ደግሞ ፕሪንተሩን ሳገኝ ደግሞ እየሞከርኩ እራሴን በደንብ አሳደግኩበት። እንግዳይን ፋሩቅ ሙባረክን አመሰግናለሁ። አድማጮች፣ ቃለ ምልልሳችን ርዘም ያለ ነው። ሙሉን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። አድማጮች አሁን ሰዓቱ የአዲስ አበባው የንጉሴ አክሊሉ መስኮት የሚከፈትበት ነው ንጉሴ አክሊሉ ለምሽቱ የህግን የባህልንና የሰው ልጆችን አስተሳሰብ ቁርኝት ገና ከማለዳው ከጅምሩ የነበረውን መለስ ብለው ከሚያስታውሱን እንግዳው ጋር ወደሚያደርገው ቆይታ አሉላ እንዴት ሰነበት በገና ጨዋታ በሚናህ በመስመርህ እንደሚባል ታስታውሳለህ መቼም። እና ዛሬም አንተም በቤትህ በሚናህ እኔም በሚናዬ በቤቴ ይኸው ተከፍቷል መስኮቴ ማለት ነው። እዚህ ላይ የሰሞኑ የሀገራችን ሁኔታ አንድ የኋላ ታሪክ እንዳስታውስ አደረገኝ። ለአዲሱ ትውልድ የድንጋይ ዳቦ ዘመን መስሎ በሚታይበት በዚያን ወቅት አንድ በሕግ የሚፈለግ ወይም ወንጀል ሰርቶ ለማምለጥ የሞከረ ዳንዴ ወንበዴ በሕግ አምላክ በንጉሥ ወድቃ በተነሳችው ባንዲራ ሲባል ይቆማል። ሊሄድ ካለም አላፊ አግዳሚው ይይዘዋል፣ ሕግ ፊት ይቀርባል። እናም ጨዋታን ጨዋታ ያነሳዋልና በወቅቱ የኮሮና ወረርሽኝ ምክንያት በሽታው እንዳይዛችሁ ካልተቸገራችሁ በቀር ከቤት አትውጡ፣ አትቀራረቡ፣ አትጨባበጡ ጣታችሁን እጃችሁን ታጠቡ የሚለው መመሪያ አሁን አሁን ይበልጥ እየተጣሰ ነው እያለ ፖሊስ እየተናገረ ነው። የሃይማኖት አባቶች ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ሕግ መኖር አይችልም፣ ልጓም የሌለው ፈረስ ይጥላል ከደንደስ እያሉ እያስተማሩን ነው። መጋቤ ሐዲስ አባ ገብረ መድህን ገብረ ዮሐንስ የታዕካ ነገሥት በዓታ የሀዲስ መምህር ከአንድ ሺህ ስድስት መቶ ዘመን በላይ ታሪክ ያለው በዓለም አቀፍ ደረጃም ተቀባይነት የነበረው የፍትሐ ነገሥትም ምሁር ናቸው። ዓለም ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም ልጓም የሌለው ፈረስ ይጥላል ከደንደስ ይባላል። ህግ የሌለው ሰውም እንደዚህ ነው። መረን ሆነ አው ዳንድ የሆነ ብሎ ይሁን ይቀላል ራሱን አጥፍቶ ሀገር ያጠፋል እና ለሰው መግቻው ልጓሙ ህግ ነው። ያለ ያለ ህግ እና ያለ ስርዓት ማህበራዊ ኑሮ መኖር አይቻልም። ማህበራዊ ኑሮ ህዝባዊ ኑሮ መኖር ህዝባዊ ቦታ ሊቃና ሊከናወን እድገት፣ ልማት፣ አንድነት፣ ህብረት የሚጠናክረው በህግ ነው በደንብ ነው በህግ በስርዓት አሁን ደንብ ስርዓት ተከትሎ ነው ወይም ደግሞ በደንብና በህግ በስርዓት ሲመራ ነው። እና ስለዚህ ዓለም ከተፈጠረ ጀምሮ ያለ ህግ አይኖ ለመሆኑ ሀገርና ህዝብ ያለ ህግ እንዴት ነው መኖር የሚችሉት? መንግስትና ማኅበራዊ ኑሮስ አባትህን ጠይቀው ይነግረሃል፣ ሊቃውንትንም እንዴት ነው በላቸው ያስረዱሃል እንዲል መጽሐፍ መጋቤ አዲስ። ከህግ ውጭ የሚሆን ነገር የለም። ሁሉም አሁን ቀደምዬ እንደተናገርኩት ማኅበራዊ ኑሮ፣ ሀገር፣ ህዝብ የሚኖራው በህግ በስርዓት ነው። ከህግ ከስርዓት ከሥነ ስርዓት ውጭ ሰው መኖር አይችልም። ሀገር ይፈርሳል፣ ይበላሻል ይተላለቃል። የአውሬ ኑሮ ይሆናል፣ የአውሬ አካሄድ፣ የአውሬ አረማመድ ይሆናል። ህግ ከሌለ ስርዓት ከሌለ። ስለዚህ ህግ ማሰሪያ ነው፣ ህግ ልጓም ነው፣ ህዙን የሚጠብቅ ነው እና አንድ ሰው ሲያጠፋ ሲቀጣ፣ ሌላው ደግሞ እሱን አይቶ ይቀጣል። እንደገና እሱ ደግሞ ይታረማል ይስተካከላል። እና እግዚአብሔር አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ ነው። ጠፍተ እንዳይቀር እንደ እንስሳ እንደከብት ወድቅ እንዳይቀር ሰው ክቡር ፍጥረት ስለሆነ ነው ህግ የተሰራለት። ከፍጥረታት ሁሉ ከሀያ ሁለቱ ስነ ፍጥረት ሰውና መላእክት ናቸው ክብር ያላቸው ነጻነት ያላቸው በነጻነት የተፈጠሩ ፍጥራን ሁለቱ ናቸው፣ ከሀያ ሁለቱ ስነ ፍጥረት ሰውና መላእክት። አመሰግናለሁ። መጋቢ አዲስ አባ ገብረ መድን ገብረ ዮሐንስ እግዚ ክልሉና እንግዳውን አመሰግናለሁ ወደ ራዲዮ መጽሔት ታዳሚዎች ቀደም ብለን የጀመርነው ውይይት ተከታይ ነው አለም አቀፍ ወረርሽኝ ኮቪድ-19 በሰው ልጆች የህይወት ዘይቤ ላይ ባሳድረው እጅግ ግዙፍ ጫናና በህይወት አቅጣጫችን ላይ ሊኖረው በሚችለው ተጽዕኖ ዙሪያ በጀምር ነው ተከታታይ ልዩ ወግ። ቀደም ብለን ኮቪድን ተከትሎ በአንጎል ላይ ስለሚደርሱ ጉዳቶች ያወያየ ናቸው ሁለቱ እንግዶቻችን የአእምሮ ህክምና አዋቂዎቹ ፕሮፌሰር መስፍናሪያ እና ፕሮፌሰር ዮናስ እንዳለገዳ። አሁን ደግሞ በዚህ ባስተዋወቅ ነው ርዕስ ላይ አወያይ ሀሳቦችን ይፈነጥቃሉ። ቅርንጫፉን የነካችሁት አንድ ሀሳብ ሌላ ርዕስ አለ ብዬ በመግቢያ ወደ አስተዋወቅኩት የውይይት ጭብጥ ይወስደናል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን፣ አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርምና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ አስራ ዘጠኝ አዎ፣ ያስጨንቃል። ወረርሽኝ ነው። ብዙ ጣጣ አምጥቷል። ወዴት ይህን እንደሆነ አናውቅም። እዚህ መሀል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው እንዳገኘን የምንኖርበት ወይም የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበዋሉ። ጊዜ ኖሯቸው ያን ለማጤን የሞከሩ ይኖራሉ። በጥርፊያውና በጭንቀት ውስጥ ያሉ ለዚያም ጊዜ ያልነበራቸው በቅጡም ያልተመለከቱም ይኖራሉ። ይሄ ሁለንተናዊ የህይወትን ሁኔታ የሚመለከት ነው። ከአእምሮ ጤና ጋርም ከአስተሳሰብም ጋር በቀጣይ የተያያዘ ነው። እስኪ የየበኩላችሁም ፈንጥቁ። በፖለቲካ ምክንያት፣ በማንነት ምክንያት አሳዛኝ ነገሮች ገጥመዋል። ባለፈው አንድ ዓመት እና ሁለት ዓመት ጊዜ ውስጥ ኢትዮጵያ ውስጥ ታይተው ማያውቀ ወይም መታየት የሌለባቸው ነገሮችን መስክረናል። ፕሮፌሰር መስፍን ምን ይላሉ? ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችንን እንቀጥል? ሆን ጉዳቱ እናንተ ጋር በሰፊው ታይቷል። ሁለተኛ፣ እናንተ ጋር ለህይወት ያለው አመለካከት በጣም ሰፋ ያለ ነው። በኑሮ መመቻቸት ምክንያት ስልጣኔው ጫፍ ላይ ከመድረሱ ምክንያት እና ያን ያንሳየው እንግዲህ በተለይ ምዕራቡ ዓለም በጣም ጫፍ ላይ ደርሶ ነበር። በሁሉ ነገር የመንፈሳዊ ህይወቱ የተዳከመበት እና ስጋዊ ህይወት ገንዘብ የሚገዛው ነገር ጫፍ ላይ የደረሰበት ዓለም ላይ ደርሶ ነበር እና አውሮፓ ነው ብዙ የምመላለሰው እና ቤተክርስቲያኖች ወደ ሙዚየምነት ወይም ደግሞ ወደ ሌላ ቤተ እምነቶች የተቀየሩበት እንደውም ተርታ ቤቶች ሁሉ የሆኑበት የብዙ መቶ ዓመት እድሜ የነበራቸው ትልልቅ የመንፈሳዊ ቦታዎች ጭራሽ ቦታ ያጡበት ትልልቅ አእምሮን ማደሻ የሆኑ የስነ ጥበብ ውጤቶች ሁሉ ቦታቸውን እየለቀቁ ለሚንኳኳ ሙዚቃ፣ ለሚጮህ ነገር ቦታቸውን የሰጡበት ጊዜ ነበር እና ብቻ በአጠቃላይ ስፒሪቹዋል ህይወት አንዱ የሰው ልጅ ህይወቱን ከሚመራበት መንገድ አንዱ ኮፒንግ መካኒዝም ስፒሪቹዋል የሆነ ኮፒንግ ነው። ሪሊጂስም ሊሆን ይችላል። የተለያዩ ኮፒንግ ሜካኒዝሞች አሉ። ታዲያ እነኚህ ሁሉ ነገሮች ተደማምረው እንግዲህ የምዕራቡ ህይወት እና የእኛን ህይወት ስናየው በጣም በተለያየ በተለያየ ጽንፍ ላይ ነው ያለ ነው እና ወደ እኛ ሀገር ስንመጣ አንዱ መቆሚያችን እና እስካሁን ድረስ በጣም ያልተዳከመው ምናልባትም ምናልባትም ከስርዓት ለውጥ ጋር ትንሽ እየተጠናከረ መጣ ብዬ የማስበው ወጣቱ ያለው መንፈሳዊ ህይወት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ነው። እስልምናውም፣ ሙስሊሙም በእስልምናው ክርስቲያኑም በክርስትናው ባለፉት አስርተ ዓመታት ከነበረው በተሻለ ሁኔታ መሆኑ በአንድ በኩል ለጊዜው እያገዘው ነው ብያለሁ መጀመሪያ ንግግሬ ላይ እንዲያውም እንዲያውም ወደ አንድ ጽንፍ ሄጄ የለምኛ ኢትዮጵያችን የቅዱሳን ወይም የቅዱሳት ሀገር ነች። የበሽታ ኢትዮጵያን ያልፋታል የሚለው እንዳያዘናጋ ብዬ ተናግሬ ነበርና ሁል ጊዜ የምናገራለሁ። ስለዚህ እነኝ እነኝ ነገሮች ስናይ ፕሮፌሰር ዮናስ ቢናገር ያልኩበትም በዚህ ምክንያት እናንተ ሀገር ያለው ስለ ህይወት በአሁኑ ሰዓት የሁሉ ሰው ይቺ በአይን የማትታይ ቅንጣት የቅንጣት ቅንጣት የሆነች ቫይረስ መጣ። ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ፣ ሰዎች በራቸውን ዘግተው እርስ በርስ እየተያዩ እየተፋጠጡ፣ ግማሾቹ እየተዋወቁ ግማሾቹ የበለጠ አንዱ አንዱን ሪቴት እያደረገው ስሜቱን ምንድ ነው የሚባለው ለዓለም መደባለቅ ፈልጌ ነበር የታገልኩት ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ፣ ምናልባት ሕይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን እንግዲህ ወደኛ እኛ ሀገር እንዴት ታመጣዋለህ ስባል ገና ጀማሪዎች ምንሆንም፣ ካለፈን እሰየው፣ ስለቴን ለታቦታቱ አገባለሁ እና እንዲሆንልኝ ምጸል ያለሁ። ግን የምለው ነገር ሁልጊዜ፣ ዛሬም አንድ ቦታ ላይ ስናገር ነበር ተዘናግቶ ከማለቅ ርዶ ርዶ መትረፍ ብዬ ነበር። ርዶ መራድ ማለት መፍራት ማለት በጣም ከመጠን በላይ መፍራት ከሆነ መራድ ይባላል። ስለዚህ ተዘናግቶ እኔን አይነካኝም እኔ ኢትዮጵያዊ ነኝ እኔ እንደዚህ አይነት አማኝ ነኝ ወይም እንዲህ ተራራ ላይ ምኖርና ወይም እንዲህ አይነት አልትራቫዮሌት ያለበት አገር ምኖር ነኝ ብሎ የሌለ ነገር ፈጥሮ ያልተረጋገጠ ነገር ላይ እየተናገሩ ራስን አዘናክቶ። በኋላ ችግሩ ሲመጣ እንደነ ጣሊያን ወይም እንደ ስፔን ከመሆን በጣም ፈርቶ ተጨንቆ መትረፍን አስፈላጊ ነው ብያምናለው። እንግዲህ ስፒሪቹዋል ሕይወት እምለው ይሄን ነው። ስፒሪቹዋል ሕይወታችን ራሳችን ወደ ውስጥ አይተን ምን ያህል አሁን አዲስ አበባ ውስጥ የማየው ነገር ወጣቶች አንዳንድ ቦታ ላይ ተደራጅተው ካላቸው ለሌሎች ያካፍላሉ ለሌላቸው ያካፍላሉ ልብስም ብትሆን ሁለት ሶስት ካላቸው አጠራቅመው ለታረዙት ያለብሳሉ። ምግብ ብትሆን ምግብ ለሚያስፈልጋቸው ያቀርባሉ። በተለይ አረጋውያን የሚጦሩበት ቦታ አለ። በተለይ በእንደዚህ አይነት ጊዜ አእምሮ ህሙማን ለእንደዚህ አይነት በሽታ በጣም ተጋላጭ ናቸው። ምክንያቱም ትኩረት የሚያጡ የህብረተሰብ ክፍሎች አሉ። ስለዚህ ይህን ይህን በምናይበት ጊዜ ህይወት ምናልባት አሁን እንኳን በእኛ ሀገር ባለችበት ሁኔታ ከዚህ ወረርሽኝ ትልቅ ወረርሽኝ በኋላ በነበረችበት ትቀጥላለች ብዬ አላስብም። ምናልባት ቅድም ፕሮፌሰር ዮናስ እንዳለው ትኩረት ሰጥተን መጀመሪያ ህዝባችንን ራሳችንን ማትረፍ ላይ ትኩረት ሰጥተን ይሄንን ጠላት ከውጭ የመጣብንን ጠላት በጋራ አሸንፈን ያንን ድል ከተወጣን በኋላ በአንድነታችን በጋራ በመነሳታችን ምክንያቱም ይሄ ቫይረስ ለጊዜው ያስተማረን ነገር ለኛ ለኢትዮጵያውያን ቢሆን ምንድን ነው? ከኮሮና በፊት ከሶስት እና ከአራት በፊት ትልቁ ኢትዮጵያኖች የምንታገል የነበረው ምን ያህል በዘር መከፋፈላችንን፣ ምን ያህል በጎሳ መከፋፈላችንን፣ ምን ያህል ልዩ እንደሆን ነበር የምናወረው። አሁን ግን ስናየው እቺ ቅንጣት እንኳን እኛ ዓለምን በሙሉ አንድ አድርገዋለች። እስካሁን ድረስ ሌሎች እንስሳት ሲያልቁ አይደለም እያየን ያለ ነው ምናልባት ስላልምርምር ናቸው ወይም አሟሟታቸውን ስላላየን ይሆን አላውቅም። አንድ ሁለት ሶስት ነብሮች እናንተ ሀገር በኮሮና ቫይረስ ኮሮና ኖቨል ኮቪድ ናይንቲን ተይዘው መትረፋቸውን መስማቴን ወይም ማንበቤን አስታውሳለሁ። ነገር ግን ሁላችንንም ቢጫም፣ ቀይ፣ ጥቁር፣ ወይም ስፓኒሽ ወይም እንዲዘር ሳንል በተለይኛ ኢትዮጵያውያን ከምንጊዜውም በላይ ለአንድ ጠላት የተጋለጥንበት ጊዜ መሆኑ ለህይወት ያለንን አመለካከት በአንድ ላይ ስለመተሳሰብ ያለንን አመለካከት እምነታችን፣ ይሄም ይሁን እያ ሁላችንም በአላህ ዘንድ በፈጣሪ ዘንድ አንድ መሆናችን አንድ ሰው መሆናችንን ያየንበት ጊዜ ነው ወይም ደግሞ የበለጠ የምናይበት ጊዜ ይሆናል ብዬ አስባለሁ። እና እነኚህ ነገሮች እንግዲህ ስለ ህይወት ያለንን ፍልስፍና በከፊልም ሆነ በሙሉ ይቀይሩታል ብዬ አስባለሁ። መልካም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ተጨማሪ ጥያቄ አላንሳ በዚሁ ጉዳይ ላይ የእርስዎን እይታ እንሰድ። ፕሮፌሰር መስፍን ጥሩ አድርጎ ገልጾታል እና እዚች ላይ ትንሽ እኔም ተጨማሪ ማጠናከሪያ ሀሳብ ማቅረብ ፈልገው። ይሄ ኢትዮጵያ ውስጥም ሌላውም ዓለም ኮሮና ቫይረስን በሚመለከት የምናደርገው ትግል በጣም በተጠናከረ መልክ በትልቅ ህብረት ስሜት ቢያንስ ቢያንስ ክትባት እስኪገኝ ድረስ መቀጠል አለበት ማለትም ለአንድ ዓመት ተኩል እስከ ሁለት ዓመት ድረስ ቢያንስ ቢያንስ ኢትዮጵያ ውስጥም ሆነ ውጭ ሀገር በተለይ ኢትዮጵያ ውስጥ ፊዚካል ዲስታንስ ይሄ ፈረንጆ ሀገር ስራ ላይ የዋሉት ነገሮችን ለማድረግ በማያቻልበት ሁኔታ መርካቶ ውስጥ ሶስት ሜትር ሁለት ሜትር ተራራቅ ብሎ ለማለት በጣም ከባድ ነው። የኑሮ ሁኔታ አለ። ሰርቶ ማደር አለበት ህዝባችን እና ክትባቱ እስኪገኝ ድረስ የመከላከል እርምጃ ከጤና ጥበቃ የጤና መከላከል በተለይ ፐብሊክ ሄልዝ የመከላከል ላይ ትኩረት ያላቸው ሰዎች የሚያደርጉትን አመራር የተከተል ትልቅ ህብረት ያንስ ክትባቱ እስኪገኝ ድረስ ህብረት ስሜት መኖር አለበት። ክትባቱ ከተገኘ በኋላ ወደ ግጭቱና መቆራቆሱ መመለስ ይቻላል። እስከዛ ግን ኃላፊነት አለበት ህብረተሰቡ። እያንዳንዱ ህብረተሰብ አካል ተባብሮ ለመዋጋት ይህን ነገር፣ አመሰግናለሁ። ቃም አመሰግናለሁ። ምናልባት ከአድማጮች ጋር የምንተዋቸው ቀጣይ ውይይት ይኖረናል። ፕሮፌሰር መስፍን ቅድም አድማጮች ሰዓቱን ስናገር ተከታትለውኝ ይሆናል። እኩላለሌ ታልፏል። አሁን በምንነጋገርበት ሰዓት ሰዓቱ ገብቷል። ሌላ ምናልባትም በአካል በቪዲዮ በምስል እያዩችሁ ውይይቱን የሚከታተሉበት ተከታይ ውይይት ይኖረናል። ከአድማጮች ጋር የሚቀር ጥያቄ ላንሳ። ከእናንተ ጋር ስንመለስ የምንጀምርበት ርዕስ ይሆናል። ሰው ልጅ አስተሳሰብ ከፍልስፍናው ጋርም የሚያያዝ ነው። በዚህ በቀደመ ጥያቄ ያነሳሁትን ይህን ጥያቄ ለራስ ለማንሳት የተለየ ሁኔታ ላይጠይቅ ይችል ነበረ። ምናልባት የፈቀዱ ሰዎች በዕለት ኑሯቸው ውስጥ ያነሱት ይሆናል። ነገር ግን እንዲህ ያለ አደጋ ከርቀት ሲመጣ፣ አሸባሪ ሲሆን እንደዚህ ሙሉ ቀልባችንን እንዲወስድ ስለ ጤንነታችን፣ ስለ ነጋችን እንድናስብ ሲያደርግ ቅርበቱ ደጃፍ ያደርሰዋል እና ምንም እንኳን በኢትዮጵያ አሁን በጉዳት ደረጃ የሚነገረው በቀን ውስጥ የሚለዋወጠው ሁኔታ ወዴት እንደሚያደርሰን ባናውቅም ቁጥሩ አነስተኛ ነው እና ይሄን ነገር ተመልካቾቻችን አድማጮቻችን እንዲነጋገሩበት እናድርግ። በሚቀጥለው ሳምንት የእናንተን ውይይት ካቆምበት እንቀጥላለን። ፕሮፌሰር መስፍን አርአያ አዲስ አበባ፣ ቀደም ብዬ እንደገለጽኩት እኩለ ሌሊት እስኪያልፍ ለአድማጮቻችን ያለትን ሀሳብ ለማካፈል ቆይተው በዚህ ውይይት ስለተሳተፉ አመሰግናለሁ። ፕሮፌሰር ዮናስ እንዳለገዳ ከአሪዞና ከስካትስ ካትስዴል አሪዞና፣ ሁለታችንም እንግዶችን ለጊዜያቸው አመሰግናለሁ። እግዜር ይስጠልኛል። አመሰግናለሁ አሉላ። እኔም አመሰግናለሁ፣ ፕሮፌሰር ዮናስንም ስላገኘ ደስ ብሎኛል። ራሳችሁን ጠብቁ፣ ታስፈልጉናላችሁ። ምክንያቱም እናንተ በያላችሁበት ሆናችሁ ለሀገራችሁ ተቆርቁራችሁ ዛም ካሉ ወገኖቻችሁ ጋር በዚህም ኢትዮጵያ ካሉ ወገኖቻችሁ ጋር በመሆን የምትሰሩት ስራ ቀላል ነገር አይደለም። በጣም እግዚአብሔር ይስጣችሁ። በነገራችን ላይ ለኢትዮጵያ የምትሰሩት እኮ ስራ ለአካባቢው ሁሉ ነው የሚጠቅመው። ምክንያቱም የእኛ ወገኖች በአረብ ሀገር አሉ፣ በችግር ላይ ናቸው። ወደ ሀገራቸው መምጣት አቅቷቸዋል። የእነሱ ነገር በጣም ያስጨንቀናል። ስራ እንደ ልብ የሚያገኙበት ጊዜ አይደለም፣ በልተው የሚያድሩበት ጊዜ አይደለም። የቫይረሱ ሁኔታ እነሱ ባሉበት ሁኔታ በከፍተኛ ሁኔታ የተሰራጨበት ነው እና በተለይ በእንደዚህ አይነት ችግር ጊዜ ደግሞ ምናልባትም እንደማስበው በብዙ ሁኔታ ተፋፍገው ነው የሚኖሩት ብዬ አስባለሁ። አንዳንዶቹም ደግሞ መንገድ እየጣሱም ወደ አገራቸው በመምጣት ላይ እንደሆኑም ይገባኛል። ስለዚህ በከፍተኛ ጭንቅና ችግር ላይ ስለሆኑ እንደው አደራ የምለው እናንተ በተለይ ውጭ ያላችሁ፣ በእንደዚህ በመንገድ ላይ እና በተለይ በየአረቡ ሀገሮች በስደት ላይም ሆነ የደቡባዊ የአፍሪካ ሀገሮችም ያሉ ኢትዮጵያውያን ወገኖቻችሁን ኤርትራውያንም ማለቴ ነው ሶማሌ ወገኖቻችን ማለት ነው፣ ጅቡቲያኖቹንም፣ ሱዳኖቹንም ስለሆነ እንግዲህ መረጃ የሚደርሰው በተለይ በቮይስ ኦፍ አሜሪካ በኩል ስለሆነ ፕሮፌሰር ዮናስም አውቃለው በየጊዜው በዚህ መድረክ እየመጣ ትምህርት እንደሚሰጥ በአጠቃላይ ግን ህብረተሰቡን በማስተሳሰብ እናንተም ችግር ላይ እንዳላችሁ ይገባኛል። ግን ከእኛ ትሻላላችሁና እንደዚህ ዙሪያውንም ያሉትን ወገኖቻችን እየረዳችሁ እንደመሆናችሁ መጠን እንዲዋ አደራ እነሱንም እንዳይረሱ በሚል ነው። እነኛንም ወገኖቻችንን አይዟችሁ እንግዲህ ፈጣሪ ከእናንተ ጋር ይሁን ላለሁ ራሳችሁን ግን በያላችሁበት ጠብቁ ማለት ብቻ ነው የምችለው። አቅም ያለኝና እንግዲህ ችን ለማለት ያልነው እግዚአብሔር ይስጥልኝ። አሁንማ ምንም እየነጋ ስለሆነ በዚሁ ወደ ስራ ሄድ ከሌሊቱ የኢትዮጵያ አቆጣጠር ስድስተ ሩብ ነው። ነቅቻ ያለው ጥሩነቱ ጠቃሚ ውይይት ስለሆነ በተለይ ከእናንተ በኩል ያገኘውት ብዙ ጠቃሚ ነገር ነው እና አዝዥል በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። Thank you. አድማጮች ከፕሮፌሰር መስፍን አርያ እና ከፕሮፌሰር ዮናስ እንዳለ ጋር የጀመርነው ውይይት አልተቋጨም። የዛሬውን የኑሮ ፈተናዎችና የነገውን የድህረ ኮረና ወረርሽኝ ዓለም ገጽታ ከወዲሁ በሩቁ አሻግረን ለማየት የምንጠርበትን ጨምሮ ቀሪውን በሌላ ፕሮግራም እናቀርባለን። ቀደም ብዬ በመግቢያው እንደጠቀምኩት ውይይቱ ለእናንተ ለአድማጮች ክፍት ነውና የፕሮግራሙም አብይ ዓላማ እርስ በርስ እንድትወያዩ ለማበረታታት በመሆኑ የሚያወያዩም ሆነ የሚያከራክሩ ሀሳቦቻችሁን ላኩልን፣ እናስተናግዳለን። 不不不 ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት ከሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።